አሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፈው ዕለታዊው የጋቢና መሰናዷችን ጀምሯል። ዛሬ ዕለቱ ሰኞ ሐምሌ 12 2013 ዓ ም የዕለቱ አስተናጋጃችሁ ደግሞ ስምኝሽ የቆየ ነኝ። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ለምሽቱ ያዘጋጀናቸውን ዝግጅቶች ወደ እናንተ እናደርሳለን። በቅድሚያ ጥቂቶቹን እናሰማችሁ። እኛ የጨዋታው ውጤት ሶስት ጎሎች ናቸው። ሶስቱ ጎሎች ደግሞ ፍቅር ሰላምና መተሳሰብ ነው። የጨዋታ ውጤት በባህር ዳር የተካሄደ የሚገኘውን ከ23 ዓመት በታች የምስራቅና መካከለኛው የአፍሪካ እግር ኳስ ውድድር የሚቃኝ ዘገባ ይኖረናል። በኢትዮጵያ ውስጥ ትግራይ የኢትዮጵያ ወይም የፌዴራል ዲሞክራቲክ ሪፐብሊክ አንድ አካል ነች። ስለዚህ የትኛውም ክልል የራሱ መከላከያ ኃይል አለው የሚል የሕግ ማዕቀፍ የለም። አሁን ደግሞ የሰማችሁት የኢትዮጵያ መገናኛ ብዙኃን ባለስልጣን ዋና ዳይሬክተር የሆኑትን መሐመድ እድሪስን ነው። በኢትዮጵያ ውስጥ የሚሰሩ ማናቸውም መገናኛ ብዙኃን ከትግራይ ክልል ጋር በተያያዘ የኢትዮጵያ ሉዓላዊነት የሚጻረሩ ስያሜዎችን እንዳይጠቀሙ የተሰጠውን ማሳሰቢያ ተከትሎ የተናገሩትን ይዘናል። ሰላም። ጤና ይስጥልኝ እንደምን አምሽታችኋል። ምሽቱን ከእኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ወሬዎች ሊያሰማን ሀብታሙ ስዩም ተዘጋጅቶ እየጠበቀን ነው። ወደ ሀብታሙ አመሰግናለሁ ስመኝሽ። በኢትዮጵያና በአማራ ሕዝብ ላይ የተደቀነውን የህልውና አደጋ ለመመከት ከመንግስት ጎን እንሰልፋለን ሲል ተቃዋሚው የአማራ ዲሞክራሲያዊ ኃይል ንቅናቄ አዲህን አስታውቋል። የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን በኢትዮጵያ ፓርላማ አሸባሪ ተብሎ የተፈረጀውን ህዋትን መታገል የጀምረው ቀደም ብሎ እንደነበረ ሊቀመንበሩ አቶ ተስፋውን አለምነት ተናግረዋል። ድርጅታቸው በኤርትራ በረሃ ጋሻ ባርካ በተሰኘ ቦታ ከስምንት ዓመታት በላይ መታገሉን አስታውሰው ቡድኑ የኢትዮጵያና የአማራ ህዝብ ስጋት ሆኖ በመምጣቱ የሚያደርገውን የጦርነት ትንኮሳ ለመመከት እየተዘጋጀ ነው ብለዋል። ህዋት ሴቶችንና ህጻናትን ለጦርነት ማሰለፉን ዓለም አቀፉ ማህበረሰብ ሊያወግዘው ይገባል ሲሉም አክለዋል። የትግራይ ክልልን በድጋሚ መምራት መጀመ መሆናቸውን የገለጹት ዶክተር ደብረጽዮን ገብረ ሚካኤል በሰጡት መግለጫ ውጊያ ያካሄዱት በኃይል ተያዙ ያላቸውን አካባቢዎች ለማስለቀቅ እንደሆነ ተናግረዋል። ባለፉት ስምንት ወራት ህገ መንግስቱን በመርገጥ የትግራይ ክልል ያስተዳድራቸው የነበሩ መሬቶችን በኃይል የያዛቸው አካላት በአስቸኳይ ለቃቸው እንድትወጡ ሲሉ ያስጠነቀቁት ዶክተር ደብረጽዮን ይህ ካልሆነ መብታችንን በትግል እናስከብራለን ማለታቸው ይታወሳል። የአማራ ክልል መንግስትና አንዳንድ የፌዴራል መንግስቱ ባለስልጣናት ግን ህወሓት የወልቃይትና ራያ አካባቢዎችን ወደ ትግራይ ያካለለው ከሰላሳ ዓመታት በፊት የጨበጠውን ስልጣንና የነበረውን ጉልበት በመጠቀም እንደሆነ ተናግረዋል። ቦታዎቹ ወደ ትግራይ የተካለሉት የኢትዮጵያ ህገ መንግስት ከመጽለቁ በፊት እንደሆነ በማስታወስም ሂደቱ ህጋዊ መሠረት የሌለው ነው ሲሉም ተደምጠዋል። ዘገባው የአስቴር ምስጋናው ነው። በአስር ሺዎች የሚቆጠሩ የተከተቡ የእስልምና እምነት ተከታዮች በእምነቱ ዘንድ ቅዱስ የሆነውን የሜካ ስፍራ ትናንት በጋራ ዞረዋል። የኮቪድ-19 ቫይረስ ባጠላበት ሁኔታ ለሁለተኛ ዓመት የተደረገው የሳውዲ አረቢያው መንፈሳዊ ክዋኔ ማህበራዊ መራራቅና ጭምብል ማጥለቅ የጥንቃቄ እርምጃዎች የተተገበሩበት እንደነበረ አሶሺዬትድ ፕሬስ ዘግቧል። በሰላሙ ዘመን እስከ 25 ሚሊዮን ከመላው ዓለም የመጡ የእስልምና እምነት ተከታዮችን ያስተናግድ የነበረው ስፍራ አሁን ላይ ግን የወትሮው ድምቀቱን አጥተዋል። ለሁለተኛ ዓመት የተሳታፊዎች ቁጥር ገደብ ተቀምጦለታል ከሌሎች ሀገራት የሚመጡ የእስልምና እምነት ተከታዮች አመታዊውን ስነ ስርዓት እንዳይታደሙ ክልክል በመተላለፉ ሳውዲ አረቢያ ዳጎስ ያለ ገንዘብ አታለች ከወረርሽኙ በፊት ቅዱሳኑ ከተሞች በቢሊዮን የሚቆጠር ዶላር ገንዘብ ያገኙ ነበረ ለአመታዊው ና አምስት ቀናትን ለሚፈጀው መንፈሳዊ ስነ ስርዓት ምዕመናኑ በከተሞች የሚደርሱት አስቀድመው ነበረ የስነ ስርዓቱ መዝጊያ የኢዳል አዳ በዓል ነው ዘንድሮ ስልሳ ሺህ የተከተቡ የሀገሪቱ ዜጎች ወይንም ነዋሪዎች እንዲሳተፉ ተፈቅዶላቸዋል አምና በዚህ ተሳታፊ የነበሩ ሰዎች ከአንድ ያነሱ ነበሩ። በአንድ እስራኤል ድርጅት ተሰርቶ መንግስታት ሽብርተኞችና ወንጀለኞችን ይከታተሉበት የነበረ የስለላ መርሃ ግብር ወይም ስፓይዌር የሰብዓዊ መብት ተሟጋቾችን፣ የንግድ ድርጅት ኃላፊዎችንና ጋዜጠኞችን ስልክ ለመጥለፍ መዋሉን 17 የዜና አውታሮች ያከናወኑት ዓለም አቀፍ ምርመራ አጋልጧል። የዜና አውታሮቹ ትናንት ይፋ እንዳደረጉት የጋዜጠኞች ሰብዓዊ መብት ተሟጋቾች፣ የንግድ ድርጅት ኃላፊዎችና ለተገደለው የሳዑዲ ጋዜጠኛ ጀማል ካሾጊ ቅርብ የሆኑ ሁለት ሴቶች ንብረት የሆኑ 37 ስልኮች ዜጎቻቸውን በሚሰልሉ ሀገራት መዝገብ ውስጥ ከሰፈሩ አምሳ ሺህ ቁጥሮች መካከል ተገኝተዋል። ከሀገራቱ መካከል ኤንኤስኦ የተባለው የስለላ ኮምፒውተር መርሃ ግብር በመስራት ረገድ ዓለም አቀፍ መሪ የሆነው ቁጥጥር የማይደረግበት የእስራኤል ግል ድርጅት ደንበኛ የሆኑ ሀገራት አሉ። ከዜና አገልግሎቶቹ መካከል አንዱ የሆነው ዘ ዋሽንግተን ፖስት ባተመው ጽሁፍ ላይ የተዘረዘሩ ቁጥሮች የባለቤት ስም ባይኖራቸው ዘጋቢዎች ግን በአምሳ ሀገራት የሚኖሩ አንድ ሺህ ሰዎችን መለየት እንደቻሉ ጠቁሟል። ከነዚህ መካከል በርካታ የአረብ ሀገራት ንጉሳዊ ቤተሰቦች 85 ሰባዊ መብት ተሟጋቾች፣ 189 ጋዜጠኞችና ከ600 በላይ የሀገር መሪዎችና ጠቅላይ ሚኒስትሮችን ጨምሮ ፖለቲከኞችና የመንግስት ባለስልጣናት ተለይተዋል። በውጭ ሀገራት ለአሜሪካ ድምፅ፣ ሲኤንኤን፣ ኒውዮርክ ታይምስ፣ ወልስትሪት ጆርናል፣ ብሉምበርግ፣ የፈረንሳይ ሌሞንድ፣ የእንግሊዙ ፋይናንሻል ታይምስ እንዲሁም የኳታሩ አልጀዚራ ጋዜጠኞች ስለላው ካነጣጠረባቸው ሰዎች ዝርዝር ውስጥ ተገኝተዋል። ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበየነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሐሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ! ሶስት ዓመት በታች የምስራቅና መካከለኛው የአፍሪካ እግር ኳስ ቡድን ውድድር በባህር ዳር ከተማ እየተካሄደ ይገኛል። በዚህ ውድድር ላይ የኤርትራውያን የእግር ኳስ ተጫዋቾች ቡድንና አባላት የተገኙ ሲሆን ህዝብ ካሳየን ፍቅር የተነሳ ወደ ሁለተኛ ቤታችን እንደገባን ተሰምቶናል ሲሉ በተደረገላቸው አቀባበል መደሰታቸውን ገልጸዋል። በውድድሩ ለመሳተፍ በባህር ዳር ከገቡት የእግር ኳስ ተጫዋቾችና አመራሮች ጋር ቆይታ ያደረገችው ባልደረባችን አስቴር ምስጋናው ናት። ቀጥሎ ይቀርባል። The cat sat on the ከ23 ዓመት በታች የምስራቅና መካከለኛ የአፍሪካ እግር ኳስ ውድድር በባህር ዳር ከተማ እየተካሄደ ይገኛል ኤርትራና ኢትዮጵያ ደግሞ በአንድ ምድብ ላይ ነው የተደለደሉት ከተወሰኑት የኤርትራ ቡድን አባላት ጋር በሆቴላቸው ቆይታ አድርጌያለው ሮቤል ተክለማርያም የኤርትራ ብሔራዊ ቡድን ተጫዋች ሲሆን ከአምስት ወር ወዲህ ወደ አዲስ አበባ በመምጣት ለቡና ክለብ እየተጫወተ ይገኛል ዛሬ በባህር ዳር ከተማ ስሜቱን እንዲያጋራኝ ስጠይቀው የኤርትራና የኢትዮጵያ ህዝቦች በደም የተሳሰሩ አንድ ህዝቦች ቢሆኑም ሁኔታዎች በፈጠሩት ችግር ተራርቀው መቆየታቸውን አስታውሷል። ሁለቱንም ህዝብ የሚያስተሳስረው አንድ ኃይል አለ ብዬ አምናለሁ። ይህም ፍቅር ነው ይላል። ኤርትራና ኢትዮጵያ እንኳ መጀመሪያ ነው የሰላም ነው የፍቅር ማለት ነው ኤርትራና ኢትዮጵያ ማለት ነው። ከሁለት አመት ነው በፊት ነበረ እና ሰላም ነበረ። የአብይ ሲመጣች እዛ አስመራ ከዛ ኢሳያስ ሲመጣ እዛ አዲስ አበባ በጣም ደስ ና ነበረ። አሁን ደግሞ በጣም ደስ ና አለ ማለት ነው። ከዛ በመቀጠል ከሆነ በጨዋታ ደግሞ በቃ በፍቅር ነው በሰላም ነው በቃ እንሄዳለን ማለት ነው። እኔ ዝም ተጫዋት ነው ስለሆን በቃ እና የቡና ደግሞ በፍቅር ነው በሰላም ነው እንሄዳለን። እኔ ኤርትራ የተቡድን ቡና ደግሞ ኢትዮጵያ ነው ከዛ በፍቅር ሰላም ነው እንሄዳለን ማለት ነው። ከዛ አሁን ደሞ ዛ የነገ ጨዋታ ደሞ መጀመሪያ የፍቅር የስኒ ሰላም ነው። ከዛ በሚቀጥል ግን የጨዋታ ነው ማለት ነው። ሳዶር የማነ የ21 ዓመት ወጣት ነው። ኢትዮጵያንና ኢትዮጵያውያንን በስም ብቻ ነበር የማውቃቸው። ወደ አዲስ አበባ ተሄዳለ ስባል የተሰማኝ ስሜት የተለየ ነበር። እዚህ ስገባ ደግሞ ህዝቡ የተለየ ፍቅርን ያሳየኝ እናም ከቤት ወጥቼ ወደ ሌላኛው ቤት የገባው ያህል ነው የተሰማኝ በማለት አብራርቷል። አስመራ ላ አዲስ አበባ ለመጣ በጣም ጓጉት ለመላያት ማለት ነው። ኢትዮጵያ ህዝብ በጣም ወዳለ። በዛ ላይ የምናገረው ነገር በጣም ደስ ብለን በቃ መናገር አይችልም። ህዝቦች በጣም ቆንጆ ነው። ምግቡ ሁሉ ነገር በቃ ከዚህ በላይ ምን ነገራ ስሜቴ። ከአዲስ አበባ ደግሞ አልፈ ባህርዳር ሰውስ በጣም በጣም በጣም አላቢው ሚባል በቃ ልጀሽ ፍቅር መሰረት ነው በኢትዮጵያ ጋር በኤርትራ ጋር كل مئة أن عامة مثلا اه لابلي بيت ልክ ከቤት ወጥተህ እንደመጣህ ነው የተሰማ። በቃ ከቤቴ ለቤት የመጣች። አቶ ዳንኤል ዮሐንስ በኤርትራ እግር ኳስ ፌዴሬሽን ቴክኒካል ዳይሬክተርና የሴካፍ ኢንስትራክተር እንደሆኑ ነግረውኛል። ከሰላሳ አመት በፊት በጅማ ዩኒቨርሲቲ ተማሪ እንደነበሩም አጫውተውኛል። በዚህ ውድድር ሰበብ ከረገጧት ኢትዮጵያ ሶስት ግቦችን እንዳሳኩ ይናገራሉ ፍቅር ሰላምና መተሳሰብ ለእኛ የጨዋታው ውጤት ሶስት ጎሎች ናቸው። ሶስቱም ጎሎች ደግሞ ፍቅር፣ ሰላምና መተሳሰብ ነው። የጨዋታ ውጤት ይሄ ነው ውጤቱ። ከዚህ በላይ ቴክኒካሊ የጨዋታ ውጤት እዛው የሚፈጠረው ሊሆን ይችላል ዘጠና ደቂቃ የሚለየው ነገር ሊሆን ይችላል። ግን አንድ ላይ በመመደባችን ለእኛ ሁለት ፊሊን ነው ያለን አንዱ ቴክኒካሊ ሌላ ውጤት ይዘን በሰሚፋይናልና ፋይናል ብንገናኝ በወሳኙ መድረክ ብንገናኝ ደስ ባለን ነበር። ቴክኒካሊ እንዳልኩ ደግሞ በሾሾ ፖለቲካል ኢሹ ስናየው ደግሞ አንድ ላይ መመደባችን እና በመክፈቻው ሰዓት መጫወታችን ደግሞ ለሶስቱም ውጤቶች አጋጣሚው ይፈጥራል በአዲስ በመጀመሪያ ቀን በአዲስ ሁኔታ የመጀመሪያውን ፊሊንግ አንድነት፣ ፍቅር፣ መተሳሰብ ያልኩ ነገር ሲታይ ደግሞ ለሕዝቡ ኢሜጅ የሚሰጠው ያ ነው። ለእኛ ትልቁ ውጤት የሚሆነው የኳሱ ውጤት አይደለም። በኳስ ጨዋታ ደዊኒ ሜንታሊቲ ለማሸነፍ ሀሳብ አለ። በቦታ ግን ያ ቴክኒካሊና ኢሞሽናል የምታደርገው ነገር ከውጭ ሆነ ስታስበው፣ ደግሞ ረጋ ብለ ስታስበው ከዛ በላይ የሚያስፈልግ ውጤት አለ ብለ የምታስበው ነገር አለ እንዳልኩሽ፣ ሰላምና ፍቅር ሲያሸንፉ ደግሞ ሁለታችን አቻ እንደወጣን ነው የምናየው። ስለዚህ ሰላምና ፍቅር ካሸነፈ ለእኛ በቂ ነው። አቶ ዳንኤል ነገ በስታዲየም የሚጠብቁት ምኞታቸውንም እንዲህ ገልጸውልኛል። ባህር ዳር ሕዝብና የኢትዮጵያ ሕዝብ ኢንጀነራል ስፐሲፊካሊ ደግሞ የባህር ዳር ሕዝብ ለሁለታችን ቡድን እኩል እንደሚደግፍ ይሰማኛል። ምክንያቱም አቀባበሉ ህዝቡ ራሱ ኳሱን አይደለም የሚፈልገው ህዝብ ለህዝብ ተጫዋቾቹ አንድ ላይ ሆነው ሲገቡ ራሱ አንድ አንድነትና ሰላም ሲያይ፣ ያ ነገር ለአንድ ቡድን ለመደገፍ እድሉም አይሰጣቸውም ኢሞሽናል ስለሚሆን ለሁለታችን እንደሚደግፉ ነው ምን የሚሰማኝ። ተጫዋቾቹ ከውድድር በኋላ ለማስታወሻ የችግኝ ተከላ ስነስርዓት ያካሂዳሉ ብለዋል አቶ ዳንኤል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። በመስተንግዶ አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ወደ ተከታዩ ዘገባችን እንለፍ። በኢትዮጵያ ውስጥ የሚሰሩ ማናቸውም መገናኛ ብዙኃን ከትግራይ ክልል ጋር በተያያዘ የኢትዮጵያ ሉዓላዊነት የሚጻረሩ ስያሜዎችን እንዳይጠቀሙ ማሳሰቢያ ተሰጥቷል። የኢትዮጵያ መገናኛ ብዙኃን ባለስልጣን ባወጣው መግለጫ በሀገሪቱ የሚንቀሳቀሱ ሁሉም የመገናኛ ብዙኃን ህወሓትን የትግራይ ክልል መንግስት፣ እንዲሁም በድርጅቱ የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ እንዳይጠቀሙ አሳስቧል። የባለስልጣኑ ዋና ዳይሬክተር መሐመድ እድሪስ ህወሓትን የክልል መንግስት ማለትና በክልል ደረጃ የመከላከያ ኃይል የሚል ስያሜ መጠቀም የተወካዮች ምክር ቤት ስልጣንን አለማክበር ነው ሲሉ ለአሜሪካ ድምጽ ተናግረዋል። እነዚህን ስያሜዎች በሚጠቀሙ ሚዲያዎች ላይም ባለስልጣኑ ፈቃድ እስከ መዘረዝ እርምጃ እንደሚወስድ አቶ መሐመድ ገልጸዋል። ጉዳዩን የተከታተለው ኬኔዲ አባተ ተጨማሪ አለው። የኢትዮጵያ መገናኛ ብዙሀን ባለስልጣን ባወጣው መግለጫ በሀገሪቱ የሚንቀሳቀሱ ሁሉም የመገናኛ ብዙሀን ከኢትዮጵያ ሉዓላዊነት ጋር የሚጻረሩ ስያሜዎችን እንዳይጠቀሙ አሳስቧል። ባለስልጣኑ በትግራይ ክልል ካለው ወቅታዊ ሁኔታ ጋር ተያይዞ የውጭና የሀገር ውስጥ መገናኛ ብዙሀን በመደበኛም ሆነ በበይነመረብ በሚሰሯቸው ዜናዎችና ፕሮግራሞች ላይ ባደረገው ክትትል ህግን ያላከበሩ አዘጋገቦችን መመልከቱን አስታውቋል። በኢትዮጵያ የህዝብ ተወካዮች ምክር ቤት ሽብርተኛ ተብሎ የተፈረጀ የሚያስገዳጃውን ህወሀትን የትግራይ ክልል መንግስት እንዲሁም በህወሀት የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ መጠቀም ዋነኛው ህገወጥ ተግባር መሆኑንም ነው ያስታወቀው። የባለስልጣኑ ዋና ዳይሬክተር መሐመድ እድሪስ ህወሀትን የክልል መንግስት ማለትና በክልል ደረጃ የመከላከያ ኃይል የሚል ስያሜ መጠቀም የተወካዮች ምክር ቤት ስልጣንን አለማክበር ነው ሲሉ ለቪኦኤ ገልጸዋል። የህግ ወይም የስልጣን ሀይል የህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤት ሁላችንም እንደምናቀው እንደምናውቀው በትግራይ ያለውን የህወሀት ሀይል በሽብር የፈረጀው ሀይል ነው። እኛ አሁን በየትኛውም ሀገር እንደሚደረገው ህጉንና ህጉን መሰረት አድርገን አክት ማድረግ ስላለብን ነው። ሁለተኛው በኢትዮጵያ ውስጥ ትግራይ የኢትዮጵያ ወይም የፌዴራል ዲሞክራቲክ ሪፐብሊክ አንድ አካል ስት ማለትና በድርጅቱ የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ መጠቀም የኢትዮጵያን ሉዓላዊ ግዛት ጥያቄ ውስጥ የሚያስገባ የሀገር ደህንነትንና የኢትዮጵያን ህዝብ ጥቅም የሚጎዳ ነው ሲል ባለስልጣኑ ገልጿል። እነዚህን ስያሜዎች በሚጠቀሙ ሚዲያዎች ላይ ባለስልጣኑ ፈቃድ እስከ መሰረዝ እርምጃ እንደሚወስድ አቶ መሐመድ ተናግረዋል። ከሀገር ውስጥ ሚዲያዎች ጋር ሲነጻጸር ከፍ ባለ ደረጃ ይህን ጉዳይ ያለምንም ጥንቃቄ ሲጠቀሙት እናያለን። አንዳንድ ቦታ ደግሞ በሚገርም ሁኔታ ከሚዲያዎች ማለፍ ያሉ አካላት ቃላቱን ሲጠቀሙት ወይም ኢንዶርስ ሲያደርጉት ይታያል። ይህን ተገቢ እንዳልሆነና ይህን ከማድረግ መቆጠብ እንዳለባቸው ለውጭ ሚዲያዎች ማሳውቀናል። የሀገር ውስጥ ሚዲያዎችም የኤሌክትሮኒክስ ሚዲያውም ይሆኑ የበይነመረብ መገናኛ ብዙሀንም ይህን በሚጠቀሙበት ጊዜ አስፈላጊውን ለምናስከትል ተጠያቂነቱ ያው በሕግና የህዝብ ተወካዮች ምክር ቤት በጥቅምት ወር 2013 ዓ ምት የህወሀትን ህጋዊነት ሽሮ አዲስ ጊዜያዊ አስተዳደር ቢያቋቁምም መቀሌን በድጋሚ የተቆጣጠረው ህወሀት ግን ራሱን የትግራይ ክልል ህጋዊ መንግስት እንደሆነ ነው የሚገልጸው። በህወሀት የሚመራው ኃይል ደግሞ ራሱን የትግራይ መከላከያ ኃይል በሚል ስያሜ መግለጽ ከጀመረ ሰነባብቷል። ስያሜዎቹ ለሚዲያ ፍጆታ እንዳይውሉ ያስጠነቀቀው የኢትዮጵያ መገናኛ ብዙሀን ባለስልጣን በክልሉ ምርጫ እስኪካሄድ ድረስ ትግራይን እንዲመራ ስልጣን የተሰጠው ጊዜያዊ አስተዳደሩ እንደሆነም ነው የገለጸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ እንደዘገባው እናመሰግናለን። ከአሜሪካ ድምፅ ራዲዮ የሚተላለፍላችሁ ጋቢና ቪኦኤ እንደቀጠለ ነው። ቀጣዩ ዘገባችን የአየር ንብረት ለውጥ በዓለም ዙሪያ እያደረሰ ያለውን ቀውስ ያስቃኘናል። ከፍተኛ መጠን ያለው የአየር ሁኔታ የተለየ ክስተት መሆኑ ቀርቶ የዕለት ተዕለት ሂደት እየሆነ በመምጣቱ የአየር ንብረት ለውጥን መግታት የሚያስችል እርምጃ እንዲወሰድ ዓለም አቀፉ የአየር ትንበያ ድርጅት ጥሪ አቅርቧል። ዘገባውን ከጄኔቭ ያደረሰችን ሊሳ ሽሌይን ናት፣ እንደሚከተለው አቀናብሬዋለሁ። በምዕራብ አውሮፓ በዚህ ሳምንት የጣለው ከፍተኛ ዝናብ ያስከተለው አደገኛ ጎርፍ ከፍተኛ ቁጥር ያላቸው ሰዎችን ሕይወት ሲያጠፋ ብዙዎች ላይ ጉዳት አድርሷል የመኖሪያ ቤቶችንና መተዳደሪያ ቦታዎችንም አፈራርሷል በተመሳሳይ በሰሜን አውሮፓ እጅግ ቀዝቃዛ ቦታዎች ላይ በሚገኙት የስካንዲኔቪያን ሀገሮች የደረሰውን እጅግ የሚለበልብ ሙቀት ለመቋቋም ሰዎች ትግል ላይ ናቸው ፊንላንድ ውስጥ የሚገኘው የአየር ትንበያ ማዕከል እንዳስታወቀው ፊንላንድ በታሪኳ አይታ የማታውቀውን የሙቀት መጠን ባሳለፍነው ሰኔ ያስመዘገበች ሲሆን በሐምሌ ወርም ይህ ሙቀት እንደቀጠለ ነው። በተለይ የፊንላንድ ደቡባዊ ክፍል ለተከታታይ 27 ቀናት ከ25 ዲግሪ ሴንቲግሬድ በላይ የሆነ ሙቀት ተከስቷል። ለወትሮ የማቀዝቀዣ ፍሪጅ አይነት የአየር ንብረት ለነበራት ፊንላንድ ይህ የሙቀት መጠን የንዳድ ያክል ይቆጠራል። ምዕራባዊው የዩናይትድ ስቴትስ ክፍልና ካናዳም እንዲሁ ከፍተኛ የሙቀት መጠን አስጨንቋቸዋል። በዩናይትድ ስቴትስ የሚገኙት ኔቫዳ እና ኡታ ግዛቶች ከዚህ በፊት ታይተው የማያውቁ በርካታ የሙቀት መጠኖችን እያስተናገዱ ነው። ባለፈው ዓመት በካሊፎርኒያ ግዛት የምትገኘው ዴዝ ቫሊ የተሰኘችው ከተማ የደረሰው 54.4 ዲግሪ ሴልሺየስ የሙቀት መጠን በዓለማችን ከፍተኛ የሙቀት መጠን ሆኖ ተመዝግቦ ነበር። ሆኖም የአየር ትንበያ ባለሙያዎች እንደሚሉት ዴዝ ቫሊ ባለፈው ሳምንት ሐምሌ ሁለት ላይ ተመሳሳይ የሙቀት መጠን አስመዝግባለች። የዓለም አቀፉ የአየር ትንበያ ድርጅት ቃል አቀባይ የሆኑት ክሌር ኑልስ እንደሚሉት በምዕራብ ዩናይትድ ስቴትስ እየታየ ያለው ከፍተኛ የሙቀት መጠን እጅግ ከፍተኛ የሆነ ድርቅና እጅግ ብዙ የሰደድ እሳቶችን እያስከተለ ነው። ይህ ሰው ሰራሽ የሆነ የአየር ንብረት ለውጥ ባይኖር ኖሮ በሰኔ ወር መጨረሻ ላይ በተወሰኑ የዩናይትድ ስቴትስ አካባቢዎች ና በካናዳ የታየው ሙቀት በጭራሽ ሊከሰት አይችልም ነበር። የሰው ልጆች ወደ ከባቢ አየር በሚለቁት የካርበን ዳይኦክሳይድ ጋዝ ምክንያት ግን 150 እጥፍ የሆነ የሙቀት ንዳድ እንዲከሰት ሆኗል። ኑልስ እንደሚሉት የአየር ንብረት ለውጥ በዓለም ዙሪያ ተከታታይ ከፍተኛ መጠን ያላቸው የአየር ጠባዮችን እያስከተለ ሄዷል። ጥቂትና በተለየ ሁኔታ ይከሰቱ የነበሩ ሁነቶችም በዓለም ከባቢ የአየር ሙቀት መጨመር ምክንያት እጅግ እየከፉ እንደሄዱም ኑልስ አክል ይገልጻሉ። ት ን ስ ምን ር የአየር ንብረት ለውጥን ለመከላከል የሚደረገውን ጥረት ማፋጠን አለብን። ልንደርስበት የምንፈልገውን የግብ መጠንም ከፍ ማድረግ ይኖርብናል። ሆኖም ፓሪስ ስምምነት ላይ የተቀመጠው ግብ ላይ ለመድረስ እና የአለም የሙቀት መጠን ከሁለት ዲግሪ ሴንት ግሬድ በታች ለማውረድ ቢያንስ በያዝነው ዘመን መጨረሻ ወደ 1.5 ዲግሪ ሴልሺየስ እንዲወርድ ለማድረግ እንኳን በተፈለገው መጠን እየሰራን አይደለንም። ቃል አቀባዩ ያስተላለፉት መልእክት የተባበሩት መንግሥታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬዥን ተማጽኖ የሚያስተጋባ ነው። ዋና ጸሐፊው እየጨመረ በሚሄድ የካርበን ዳይኦክሳይድ ልቀትና የአካባቢ ሙቀት መጨመር ምክንያት የሚደርሱ ከአየር ንብረት ለውጥ ጋር የተያያዙ መቅሰፍቶችን ለማስቀረት ሀገራት የተቻላቸውን ሁሉ ጥረት እንዲያደርጉ ሲያደርጉ በተደጋጋሚ እየጎተጎቱ ይገኛሉ ሊሳ ሽሌን ከጄኔቫ ላደረሰችን ዘገባ ስመኝሽ የቆየ ዋሽንግተን ዲሲ አሁን ሰዓቱ የስፖርት ነው ሀብታሙ ስዩም እንደተለመደው የሀገር ውስጥ እና የውጭ ሀገር ስፖርቶችን ሰብስቦ ሊያስደምጠን ተዘጋጅቷል ወደዛው እንለፍ የቶኪዮ ኦሎምፒክ ሊጀመር ከአንድ ሳምንት ያነሰ ጊዜ ብቻ ቀርቶታል። የዛሬው ስፖርት መሰናዶው ከኦሎምፒኩ ጋር ተያያዥ የሆኑ ጉዳዮች ላይ ያተኩራል። ከምስራቅ አፍሪካዊቷ ሀገር ሶማሊያ እንጀምር። ሶማሊያ ሁለት ተወዳዳሪዎችን ብቻ የያዘ ቡድኗን ወደ ጃፓን ዓርብ ዕለት ትሸኝታለች። በሀገሪቱ ፕሬዚደንት ሙሐመድ አብዱላሂ ፎርማጆ ሽኝት የተደረገለት ቡድን በታሪኩ ለመጀመሪያ ጊዜ ከሩጫ ስፖርት ጋር ባልተገናኘ ዘርፍም ወኪል ልኳል። ታሪካዊቷ ተወዳዳሪ ራምላ አሊ ትባላለች። በቦክስ ስፖርት ሶማሊያን በኦሎምፒካው ድማ ትወክላለች። አብረዋት የ800 ሜትር ሩጫ ተወዳዳሪው አሊ አይዶ አምርተዋል። የሶማሊያ ኦሎምፒክ ኮሚቴን የሚመሩት ሙሐመድ አብዶ አሊ ተሳታፊ ለመሆን በመሻሉ ደስተኛ መሆናቸውን ተናግረዋል። በአፍሪካ ቀንድ ታዋቂ ከሆነው የረጅም ርቀት ሩጫ ዘርፍ በተለየ በመካከለኛ ርቀትና በቦክስ ስፖርት ሀገሪቱ ተወዳዳሪዎችን መላኳ ወደፊቱ በተለያዩ ዘርፎች አትሌቶችን ለማፍራት ያላት እቅድ የመጀመሪያው እርምጃ መሆኑ ተነግረዋል። ሶማሊያ በታሪክ በኦሎምፒክ አደባባይ ሜዳሊያ አግኝታ አታውቅም። የዘንድሮዎቹ ተወዳዳሪዎቿና አመራሮች ግን ይህን ታሪክ ለመቀየር እንደሚጥሩ ተስፋ ሰንቀዋል። የቶኪዮ ኦሎምፒክ አዘጋጆች በኦሎምፒክ መንደሮች ከተሰበሰቡ አትሌቶች መካከል የመጀመሪያዎቹ የኮቪድ-19 ቫይረስ ተጠቂዎች እንደተገኙ አስታውቀዋል። ዝርዝር መረጃ ባልሰጠው መግለጫ ሁለት በሐሩሚ ቀጠና ያረፉ የአንድ አገር በተመሳሳይ ስፖርት የሚወዳደሩ አትሌቶች ቫይረሱ እንደተገኘባቸው ይፋ ተደርገዋል። አዘጋጆቹ በትናንትናው ዕለት ከኦሎምፒኩ ጋር የተገናኙ ሌሎች አስር ሰዎች ቫይረሱ እንደተገኘባቸውም ጠቁመዋል። ከእነዚህ መካከል አንድ ተጨማሪ አትሌትም ተገኝተዋል። ከተሳታፊ ሀገራት መካከል ደቡብ አፍሪካ ከእግር ኳስ ቡድን ልኡካን መካከል ሶስቱ ቫይረሱ እንደተገኘባቸው ይፋ አድርጋለች። ይህ በእንዲህ እንዳለ በቫይረሱ የሚያዙ የቶኪዮ ነዋሪዎች ቁጥር እያሻቀበ መሆኑ ተነግሯል። በአምስት ቀናት ብቻ በቫይረሱ የተጠቁ ሰዎች ቁጥር ከአንድ ሺህ በልጧል። ጃፓናውያን የቫይረሱን ስርጭት ያባብስብናል በሚል የውድድሩን መከናወን ሲቃወሙ እንደነበረ ይታወሳል። ዘገባው የሮይተርስ ነው። ይህ በእንዲህ እንዳለ የቶኪዮ ኦሎምፒክ መከፈቻ ቀን እየተቃረበ ባለበት በአሁኑ ሰዓት የተጣሉት የኮቪድ-19 እግዶች በአንዳንድ የመገናኛ ብዙሃን ዘንድ ኦሎምፒኩ ላይ አሉታዊ ተጽዕኖ እንደሚያሳድሩ እየተ ተጠቆመ ነው። አስደሳችነት የሌለው ኦሎምፒክ በሚልም ተፈርጇል። የቢል ጋሎን ዘገባ እንደሚከተለው እናስደምጣችሁ። ኮርትኒ ፍሬሪት በቅርቡ ቶኪዮ ላይ ከዓለም ፈጣን ሯጮች ጋር ትፎካከራለች። በዚህ ኦሎምፒክ ላይ እየተሰናዱ እንዳሉት ሁሉም አትሌቶች ሁሉ ትኩረቷ ማሸነፍ ብቻ አይደለም። የመካከለኛ ርቀት ሩጫ ተወዳዳሪዋ ፍሬድሪክስ የመጨረሻ ቀናት ልምምዷ ከወረርሽኙ እግድ ሕጎች ጋር የተጣጣመ መሆኑን ለማረጋገጥ እየሰራች ነው። ደንቦቹንና ሌሎች ዝርዝር ጉዳዮችን በድጋሚ ለማየት እየሞከርን እንገኛለን። ይህንን የምናደርገው ዝርዝር ተግባራቱን መፈጸማችንን የተጠየቅነውን ነውን መስራታችንን ለማረጋገጥ ነው። ከሁሉ በላይ ደግሞ ከእኛ ጋር ግንኙነት የነበራቸውን ሰዎች በተመለከተ ያለውን ህግ መረዳት አለብን። ብዙ ነው። ፍሬሪችስን ያገኝናት ፖርትላንድ ኦሪገን ከሚገኘው የስልጠና ስፍራዋ በስልክ መስመር ነው። የተዘረዘሩት ህጎች ለምን አስፈላጊ እንደሆኑ ታስረዳለች። በእጅጉ ከረር ያለ ጉዳይ ነው። አሁንም በዓለም አቀፉ ወረርሽኝ ስር እንገኛለን። ይሁንና ባለው ነገር ላይ ተጨማሪ ጭንቀት የመጨመሩ ነገር እርግጥ ሆኗል። አትሌቶችን የሚመለከተው ህግ በሰባ ገጾች የተቀነበበ ሲሆን ሊያነቡት ለሞከሩትም በእጅጉ ግራ አጋቢ ጥራ ዝኖባቸዋል። አንደኛው ክፍል በተቻላችሁ መጠን ብቻችሁን መመገብ ይጠበቅባቸዋል ይላል። ሌላኛው ደግሞ በከተማው ውስጥ መንቀሳቀስ የለባችሁም ይላል። መተቃቀፍ፣ መዳፍን ከመዳፍ ማጋጨትና መጨባበጥ ሁሉ የተከለከሉ ናቸው። አትሌቶች ከክፍላቸው ውጪ የአልኮል መጠጦችን መጠቀም አይፈቀድላቸውም። ከዚህ በተጨማሪ የአትሌቶች ሊሰሩት ያሰቡትን እቅድ በእያንዳንዱ ቀንና ሰዓት የት እንደሚገኙም ጭምር ማሳወቅ ማስገባት አለባቸው። ውድድራቸውን ካጠናቀቁ በኋላ ደግሞ በ48 ሰዓታት ውስጥ ጃፓንን ለቀው መውጣት አለባቸው። ወደ ሀገሪቱ እንገባለን፣ የምንሰረዋለን፣ ከዚያ ሀገሪቱን ለቀን እንወጣለን። በቀጣዩ ቀን ነው እኔ የምመለሰው። በወረርሽኝ መካከል የሚደረገውን ይህንን ኦሎምፒክ አንዳንድ የመገናኛ ብዙኃን አስደሳች ያልሆነው አሊያም የተረገመው ኦሎምፒክ እያሉ ይጠሩት ጀምረዋል። ጃክ ታረንት በቶኪዮ የከተመ ኦሎምፒኩን የሚዘግብ የትርፍ ጊዜ ጋዜጠኛ ነው። ውድድሩ ከመጀመሩ ሁለት ሳምንት በፊት እዚህ ብገኝም ምንም አይነት የኦሎምፒክ መንፈስ የለም ማለት ይቻላል። በጎዳናዎች ላይ ያለው እንቅስቃሴ እዚህ ግባ የሚባል አይደለም። ለውጭ ሀገራት ጎብኚዎችና አትሌቶች የተዘጋጁ የእንኳን ደህና መጣችሁ መልእክቶች አልፎ አልፎ ብቻ ይታያሉ። እስካሁን ካየኋቸው ኦሎምፒኮች ሁሉ ይሄኛው እጅግ ያልተለመደና የተለየ ነው። ከህዝብ የተሰበሰቡ አስተያየቶች የበዙት ጃፓናውያን በወረርሽኙ ምክንያት አንድ ዓመት ያክል የዘገየውን ኦሎምፒክ መከናወን እንደማይደግፉ ያሳያል። ሀገሪቱን የአስቸኳይ ጊዜ አዋጅ እንድታውጅ ያስገድዳት የቅርብ ጊዜው የቫይረሱ ስርጭት በበኩሉ ስጋት እንዲያይል አድርጓል። አንድ ዜናን ጨምር ቻይና ወደ ቶኪዮ ኦሎምፒክ ከ400 በላይ አትሌቶችን እንደምትልክ ታውቋል። 431 ተወዳዳሪዎችን ያጠቃለለው የቻይና ስፖርት ልዑክ 777 እንደሚደርስ የተነገረ ሲሆን የሴት ተወዳዳሪዎች ቁጥር ከወንዶች ጋር ሲነጻጸር በእጥፍ ይልቃል። ዝቅተኛውን የተወዳዳሪ ዕድሜ የያዘችው ሴት የመኪናሽ ቅድድም ተወዳዳሪዋ ኳን ሆንግ ቻን ስትሆን 14 ዓመቷ ነው። አንጋፋው ተወዳዳሪ ደግሞ የፈረስ ሽምጥ ጋላቢው ሊዥንግ ኪያንግ ናቸው። 52 ዓመታቸውም ነው። በታሪክ ቻይና በውጭ ሀገራት በተካሄደ ውድድር ላይ ያሳተፈችው ትልቁ የተወዳዳሪዎች ቁጥርም ነው ተብሏል። East of Africa. የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። በምሽቷ እናዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምንሰናበታቸው አብሮኝ የቆየ ኤልያስ አስማረና እኔም ሳሰናግዳቸው ምሽት ስመኝሽ ቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብቶች ጋር እንገናኛለን። የነገ ሰይበለን፣ መልካም ምሽት። Vá ficar